የማኅበራዊ መገናኛ ዘዴዎች ቅኝት ጤና ይስጥልን የማኅበራዊ መገናኛ ዘዴዎች ቅኝት መሰናዶ ተጀምሯል ሬሳ በሬሳ እየተከመረ አውላላ ሜዳ ላይ እንደተዘረረ ህዝቤ ተጠያቂው ማን ነው ይልልኛል እኔስ የጨነቀኝ የሟችን ቤተሰብ ማን ይህ ትዕግስት ሸዋ ረጋ የተባሉ ኢትዮጵያዊት በኢትዮጵያ ፌዴራል መንግስትና በትግራይ መስተዳደር መካከል የተቀሰቀሰው ውጊያ የሚያስከትለው ዳፋ በዜጎች ዘንድ የፈጠረውን ስጋት ለማሳየት በትዊተር ያጋሩት ግጥም ነው። ልቤ ለብዙ ደስተኛ ዓመታት ለኖርኩባት ለኢትዮጵያና ለትግራይ እየተሰበረ ነው። ባካችሁ ጦር የሚሰብቁ የትዊተር መልእክቶቻችሁ ከፍ ብለው እንዲሰሙ በመፈለግ ጎትታችሁ አታስገቡኝ። አላደርገውም። ውይይትና ሰላም ነው የሚያስፈልገው፣ የሚል መልእክት በትዊተር ያሰፈሩት ደግሞ ፕሮፌሰር ላውራ ሃሞንድ ናቸው። የለንደን ዓለም አቀፍ የልማት ማዕከልን በኃላፊነት የሚመሩት ላውራ ያስተላለፉት መልእክት ትዊተርና ፌስቡክን በመሳሰሉ ማህበራዊ የመገናኛ ዘዴዎች የበረታው ውዝግብ በግለሰቦች ላይ የፈጠረውን ስሜት ለማሳየት ሁነኛ ምሳሌ ነው። ህወሓት በትግራይ በሚገኘው የመከላከያ ካምፕ ላይ ጥቃት አድርሷል የሚለው መረጃ ጥቅምት 24 ቀን መጀመሪያ የተሰማው በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽ በኩል ነበር። ጠቅላይ ሚኒስትሩ በማለዳ በይፋዊ የፌስቡክ ገጻቸው ባሰፈሩት መልእክት የትግራይን ህዝብ ከጥቃት ለመከላከል ከ20 ዓመታት በላይ በክልሉ የሰፈረውን ጦር ህወሀት እንደ ባዕድና እንደ ወራሪ ሀገር ሰራዊት ቆጥሮ የመከላከያ ሰራዊቱን ለመምታትና ለመዝረፍ ተነስቷል፣ በዳልሻህ በኩልም ጦርነት ተከፍቷል ብለዋል። ጠቅላይ ሚኒስትር አብይ በሰሜን እዝ ላይ ተፈጽሟል ያሉት ጥቃት በርካታ ሰዎችን አስቆጥቷል። ሰሜን እዝ ላይ የተፈጸመው ክህደት እጅግ ዘግናኝ፣ ሰቅጣጭ፣ ጆሮን ጭው የሚያደርግ የአረመኔነት ጥግ የታየበት አሳፋሪ ድርጊት ነው ሲሉ ዳንኤል ዲሳሳ የተባሉ የፌስቡክ ተጠቃሚ ጽፈዋል። ጌታሁን ሄራሞ በበኩላቸው ቃታ ው የተሳበው በሰሜን እዝ ላይ ብቻ አይደለም፣ በመላ የኢትዮጵያ ብሔር ብሔረሰቦች ላይ እንጂ። የአንድን ፓርቲ ሳይሆን የሀገር ውክልናም ባነገበውና በሀገራዊ ግዳጅ ላይ በተሰማራው የሰሜን እዝ ላይ የደረሰው ጥቃት ዝርዝሩ ይፋ ሲደረግ በኢትዮጵያ ታሪክ በጥቁር ነጥብነት ዝንተ ዓለም ሲታወስ ይኖራል። ይህ እኩይ ተግባር የህወሀት ተስፋ መቁረጥ ጎልቶ የወጣበት የአጥፍቶ መጥፋት አረመኔያዊ እርምጃ ነው፣ ዋጋ ይከፈልበታል ብለዋል። የትግራይ ክልላዊ መንግስት እስካሁን የክልሉ ኃይሎች በሰሜን እዝ ላይ ፈጸሙት የተባለውን ጥቃት በይፋ አላስተባበለም። ህዝባዊ ወያነ ሓርነት ትግራይ ወይም ህወሀት ጥቅምት 27 በፌስቡክ ገጹ የክልሉ ርዕሰ መስተዳድር ደብረ ጽዮን ገብረ ሚካኤል የፌዴራሉ ኃይል በሰሜን እዝ ወረራ ተፈጸመ ሲል ተሰምቷል። አሁን ከውጭ ኃይል ጋር በመሆን ትግራይ ላይ ሊከፈት የተፈለገው ጦርነት ሲከታተል ቆይቷል ማለታቸው ሰፍሯል። በዚሁ የህወሀት ጽሁፍ ደብረ ጽዮን በአሁኑ ሰዓት በትግራይ ያለ የጦር መሳሪያ ለትግራይ ህዝብ ደህንነት እንዲውል ለራሱ እንዲከላከልበትና እንዲጠቀምበት መጠቀም ጀምረናል፣ ወደፊትም እንጠቀምበታለን ማለታቸው ሰፍሯል። የኢትዮጵያ መከላከያ ሰራዊት ትጥቅ እንዴት በክልሉ መንግስት እጅ እንደገባ ግን የተገለጸ ነገር የለም የለም። በቅርቡ ከጡረታ ተመልሰው ስራ የጀመሩት ሌትናል ጄኔራል ባጫ ደበሌ በኢትዮጵያ ጦር አባላት ላይ ተፈጽመዋል ያሉትን ጥቃት በተመለከተ ማብራሪያ ከሰጡ በኋላ ውዝግቡ ይበልጥ ተካሯል። ከሰሜን እዝ የተለያዩ ክፍለ ጦሮች መካከል አንዱ የሆነው አራተኛ ድጋፍ ሰጪ ብርጌድ አባላት በትግራይ ኃይሎች ተከበው ከተታኮሱ በኋላ በርካቶች መገደላቸውን አስክሬናቸው ሳይቀበር ሜዳ ላይ መጣሉንም ተናግረዋል። አሉላ ሰለሞን በፌስቡክ ባሰፈሩት ጽሁፍ የሌትናል ጀነራል ባጫ ማብራሪያ ከተሰማ በኋላ በሁሉም የሀገሪቱ ክፍል መከላከያ አሰማርተህ እምቢ ለመብቴ ያለን ህዝብ ስትጨፈጨፍ ከርመስ ታበቃ፣ አሁን ከውጭ ኃይል ጭምር በመተባበር በህዝብ ላይ የከፈትከውን ወረራና ያወጅከውን ጦርነት ምክንያታዊ ለማድረግ ሰራዊቱ ታረደ፣ ራቁቱን ወጣ የሚል የለማጆች አስቂኝ ፕሮፓጋንዳ በማለት ተችተዋል። በሰሜን ምዕራብ ኢትዮጵያ ከሱዳንና ኤርትራ ድንበር አቅራቢያ በምትገኘው ማይካድራ የተባለች አነስተኛ ከተማ ከ500 በላይ ሰዎች ተገለዋል መባሉ ሌላ ሐዘንም ንዴትም የፈጠረ ጉዳይ ነው። እጅግ በርካታ የተገደሉ ሰዎች አስክሬኖች ቅጠልን ጨምሮ የተለያየ መሸፈኛ ጣል ተደርጎባቸው ለቀብር ሲጓዙ የሚያሳዩ ምስሎች በፌስቡክ እና በትዊተር ተዘዋውረዋል። ጌትነት ቢ የተባሉ ሰው የሟቾች አስክሬኖች የተሰበሰቡትን ምስል አስደግፈው ትህነግ ማይካድራ ላይ ምንም የማያውቁ ነዋሪዎችና የቀን ሰራተኞች እንገሏል። የሟቾቹ ቁጥር ከ500 በላይ ነው፣ በጦርነት የተሸነፈው ትህነግ ንጹሐንን ወደ መግደል ተሸጋግሯል ሲሉ ከሰዋል። ሰናይት ሰናይ በትዊተር ማይካድራ ያሳብዳል። የሚፈልጉት በቀልን ነው። ኢትዮጵያ ላይ ሁሉ እርስ በርስ ጦርነት እንዲሆን ይፈልጋሉ አደራ በቀል ህወሓትን ይጠቅማል እንጂ አይጎዳውም። በግፍ የሞቱትን ነፍስ ይማርልን። የትግራይን ህዝብ አትንኩት። ህወሓት ግን ያለቀ ጉዳይ ነው ብለዋል። በጦርነቱ የተገደሉና የቆሰሉ ሰዎች አጠቃላይ ቁጥር እስካሁን በግልጽ አይታወቅም። በሺዎች የሚቆጠሩ ወደ ሱዳን መሰደዳቸውን በተባበሩት መንግስታት የስደተኞች መርጃ ድርጅት አስታውቋል። የስልክና የኢንተርኔት አገልግሎቶች በመቋረጣቸው ከትግራይ ውጪ የሚኖሩ የቤተሰቦቻቸውን ሁኔታ ለማወቅ መቸገራቸውን እየገለጹ ይገኛሉ። ፊልሞና የተባሉ የትዊተር ተጠቃሚ እናቴንና እድሜዋ እየገፋ የሄደውን አያቴን ሳላናግር የቆየሁበት ረዥም ጊዜ። ይህ ሳይሆን አይቀርም፣ መቼ እንደማናገራቸው እስከዚያም አያቴ በህይወት ለመቆየቷ ምንም አላውቅም። በሕይወቷ በርካታ ጦርነቶች ተመልክታለች። መጠጊያ ፍለጋ በኤርትራና በትግራይ በርካታ ኪሎ ሜትሮች ተጉዛለች፣ የሚል መልእክት አስፍረዋል። ፊልሞና እንዳሉት ይህ ሊደገም አይገባም። እንደ ፊልሞና ሁሉ በርካቶች የኢትዮጵያ ፌዴራል መንግስትና የትግራይ ክልል የገቡበት ውጊያ በፍጹም አስፈላጊ አይደለም እያሉ ይሞግታሉ። ፕሮፌሰር ሰናይት ፈሰሃ በትዊተር ባሰፈሩት መልእክት በኢትዮጵያ እየተፈጠረ ያለው ነገር እጅግ አሳዛኝ ነው። ሁለቱም ወገኖች ያለ ርህራሄ ከሚያቀርቧቸው ቁጥሮች ጀርባ ኢትዮጵያዊ ወንድሞቻችንና እህቶቻችን ይገኛሉ። ሰብአዊው ቀውስ እየበረታ ነው። በማህበራዊ ድረገጾች የሚታየው ጥላቻና ጀብደኝነት ህመምና ክፍፍሉን ይበልጥ እያባባሰው ነው። ጦርነት አሸናፊ የለውም ተራፊ እንጂ ብለዋል። ሰልማን አልፋሪስ የተባሉ የፌስቡክ ተጠቃሚ ደግሞ በሀገራችን አሁን የሚታየው ጦርነት ሰፊ የርዕዮተ ዓለም ልዩነት ባላቸው የፖለቲካ ፓርቲዎች መካከል እየተደረገ ያለ ጦርነት እየሆነ መጥቷል። የርዕዮተ ዓለም ልዩነት በፖለቲካዊ ሀሳብ የበላይነት እንጂ በጦር ሜዳ አይፈታም። ጠቅላይ ሚኒስትራችንም ግፋ በለው ከሚሉ ፖለቲከኞች፣ በደርግ ጊዜ ምርኮኛ ከነበሩ ወታደሮችና ፖለቲካውን ወደ ሃይማኖት ተቋማት ለመውሰድ ከሚዳዱ አማካሪዎቹ እጅ ወጥቶ ፖለቲካውን ወደ ጠረጴዛ ዙሪያ ቢያመጣው ሀገሪቷን ከመበታተን ያድናታል ሲሉ ጽፈዋል። ኢብራሂም ዋዚር ደግሞ ጦርነቱ ማለቁ አይቀርም ያልቃል መሪዎቹም በመጨረሻ ሰላም ይባባላሉ። እናት ደግሞ የሞተው ልጇ ይመጣል ብላ ትጠብቃለች። ሚስት ደግሞ የምትወደው ባሏ ይመጣል ብላ ትጠብቃለች። ልጆችም የሚወዱት አባታቸው ይመጣል ብለው ይጠብቁታል። ጦርነት ክቡር የሰው ልጅ ሕይወት ነው የሚወስደው። ለመሪዎች አሪፍና ቀለል ያለ ጨዋታ ነው፣ ለሕዝቦች ግን ትልቅ ጠባሳ ነው ሲሉ ዳፋው በማን ላይ እንደሚበረታ በፌስቡክ ባሰፈሩት ጽሑፍ ጠቆም አድርገዋል። አቡ ሲትራ ደግሞ ብቻዬን እስክቀር ጦርነትን እቃወማለሁ፣ ጦርነት አልደግፍም። በተለይ የእርስ በርስ ጦርነትን ምክንያቱም በጦርነት የሚጎዳው ምንም የማያውቅ ምስኪን ህዝብ ስለሆነ፣ ይህን በማድረግ ሕሊናዬ ሰላም ያገኛል ብለዋል። አማኑኤል ገብረ መድህን የዛሬዋን ቀን ትረግማታለህ የሚል ርዕስ ያለው ጽሑፍ በፌስቡክ ገጻቸው አስፈረዋል። አማኑኤል ዛሬ ቁጭ ብለህ በማኅበራዊ ድረገጾች ላይ ጻፍ፣ ተሳደብ፣ ቀስቀስ ሰዎችን አጋጭ፣ በሆነው ባልሆነው፣ በረባ ባልረባው ተባላ ነገ ያለህበት ስፍራ ሲተራመስ ኔትወርኩ ሲዘጋ መብራቱ ሲጠፋ ውሃው ሲቋረጥ የምትበላው ስታጣ ገንዘብ በኪስህ ሞልቶ ለሻይ እንኳን ከቤትህ ለመውጣት ሲያቅትህ የት እንደምትገባ ግራ ይገባሃል። ዛሬ ያቀለልካት ሰላም ደም እንባ ብታለቅስ መልሰህ አታገኛትም። ዛሬማ ሰላም ነው ፎክር እንጂ። የቤትህ አናት ላይ ሲተኮስ የቦምብ ናዳው ሲወርድ ሰው ወጥቶ ሲቀር ስትሰማ ህፃናት ሲረግፉ ስታይ ህዝብ እየተሰደደ የበረሃ ሲሳይ ሲሆን ባህር ውስጥ ሰጥሞ ሲቀር ስታይ የዛሬዋን ቀን ትረግማታለህ። ምን ነው ጌታ ባልፈጠርከኝ ትላለህ። ብቻህን ያለ ወንድም፣ ያለ እናት አባት፣ ያለ ዘመድ ስትቀር መፈጠርህን ትጠላለህ። ዛሬ ያቀለልካትን ሰላም ደም እንባ ብታለቅስ መልሳህ አታገኛትም። ዛሬማ ሰላም ነው ፎክር፣ አቅራራ፣ ሕዝብ ቀስቅስ፣ ተነሳ በለው፣ ግደል በል። የለኮስ ከው እሳት አመድ ሲያደርግህ የሰላምን ዋጋ ያን ጊዜ ትረዳለህ፣ ሲሉ እየተሳለቁ ያስጠነቅቃሉ። አድማጮች ዛሬው መሰናዶ በዚሁ ተጠናቀቀ። እሸት የበቀለ ነኝ። ጤና ይስጥልኝ።